ሁዝኬ ዘወረደ ሀቤኪ ኦ ደብር ነባቢት በተትና መፍቀሬ ሰብ ተስላልኝ ዘይንበለ ውላጤ ፍጹመ ስጋ ነባቢ ዘከማአነ በመንፈሰ ጥበብ አምላክ አደረ ላይሊሃ ኮነ ፍጹመ ሰብ ከመያድህኖ ወይስራ ኃጢአቶ ላዳም ዋ ኑሮ ስተሰማያት ዋ ግቦ አበዘትካት መንበሩ በእበየ ሳይሉ ወምረቱ ሳሊለነ ቅድስት